ከኬንያ የስደተኞች ካምፕ ተነስቶ ለዩናይትድ ስቴትስ የሚኔሶታ ክፍለ ሀገር ምክር ቤት አባልነት መብቃት መንገዱን ሲያስቡት እውን የሚሆን አይመስልም። የ34 ዓመቷ ኢልሃን ኦማር ግን የመጀመሪያ ሶማሊያዊት አሜሪካዊት የዩናይትድ ስቴትስ ምክር ቤት አባል ለመሆን በቅታ ታሪክ ሰርታለች። እናም የእሷ የስኬት ታሪክ በዓለም ዙሪያ ለሙስሊሞች በተለይም ለሙስሊም ሴቶች የተስፋ ቀንዲል ሆኗል። የቪኦኤ ኬን ፋራቦ የኢልሃን ኦማርን የሚኔሶታ ክፍለ አገር ምክር ቤት የመጀመሪያ ቀን ውሎ ተከታትሎ ከሴንት ፖል ያጠናቀረውን ዘገባ ቆንጅታዬ ታቀርባለች። ኢልሃም ኦማር በዚህ መልክ በቅዱስ ቁርአን ቃለ መሐላቸውን ፈጽመው በሚኔሶታ የሕዝብ ተወካዮች ምክር ቤት ቦታቸውን ያዙ። ሙስሊም አሜሪካውያን ባለፈው የዩናይትድ ስቴትስ የምርጫ አመት ኢሚግሬሽንንና ሽብርተኝነትን አስመልክቶ ሲካሄድ በነበረው የጦፈ የፖለቲካ ክርክር አብይ ትኩረት ስበው ስለነበር ኢልሃን በዚያ ድባብ መሃል ከዚህ ይደርሳሉ ብለው ብዙዎች አላሰቡም። አሳድ ዛማን በሚኒሶታ የሙስሊም አሜሪካውያን ማህበር ዋና ስራ አስኪያጅ ናቸው። ሙስሊም ክሚኒቲ ኒውዲዝ ውን ሙስሊም ማህበረሰብ ማሸነፍ አለበት። አሳድ ዛማን የኢልሃን ኦማርን ቃለ መሃላ ስነ ስርዓት ከተከታተሉት ደጋፊዎቻቸው አንዱ ነበሩ። አሜሪካ ሂጃብ የተከናነበች ሶማሊያዊት አሜሪካዊት በምክር ቤት ተወካይነት መቀበሏ፣ ያ መንፈስ የአሜሪካን ግሩምነት ይገልጻል። ኢልሃን ያለፈውን አመት የምርጫ ዘመቻ አሉታዊነት ብዙም ቦታ የሚሰጡት አይሆንም ስለምን ስለ ሙስሊም አሜሪካውያን በሚደረጉ ብሔራዊ ውይይቶች የእሳቸውን ሚና አዎንታዊ አድርገው ስለሚመለከቱት ነው ሙሉ በሙሉ መጥፎ አይደለም ጥሩ ገጽታ አለው የሚለውን ውይይት ይከፍታል ኢልሀን ያን ሁሉ ፈተና አልፋ ከዚህ ደረጃ መድረስ ከቻለች እንደ ሀገር ጥሩንም መጥፎውንም አመዛዝነን እንድናይ ይረዳናል። አንድ ላይ ሆነን ጥሩን ገጽታ የምናጎላበት መንገድ መፈለግ ነው ያለብን። የመጀመሪያዋ የሚኒሶታ ክፍለ ሀገር ምክር ቤት አባል ሶማሊያዊት አሜሪካዊቱ ኢልሀን በምርጫ ወረዳቸው ካሉት ሶማሌ አሜሪካውያን የአብላጫዎቹን ድጋፍ አላገኙም ነበር። ይልቁንም ሊያሸንፉ የቻሉት ከመጤው ማህበረሰብ ውጪ ባካሄዱት የምረጡኝ ዘመቻ ነው። የሚኒሶታ ሙስሊም ማህበረሰብ ስራ አስኪያጁ አሳን ዛማን ያስረዳሉ። ፖለቲካ ሁሉን የማቀፍ ጥበብ ነው። ኢልሃን ኦማርም ይህንኑ በማድረግ ነው በአመዛኙ ሊበራል ነጮች መራጮችን በመሳብ ከሁሉም የተሻሉ እጩ መሆናቸውን ሊያሳምኗቸው የቻሉት። ኢልሃን የማይቻል ነገር እንደሌለ ከሚኒሶታም ውጪ ሌሎችን እያሳመኑ ናቸው። በቅርቡ ወደ አፍሪካ ቀንድ ያደረግኩት ጉዞ ያን እምነቴን አጠናክሮልኛል ይላሉ በእኔ መወዳደር ተበረታተው ኬንያና ሶማሊያ ውስጥ በህዝብ ተመርጠው ለማገልገል ስለሚወዳደሩ ወጣቶች ሰማሁ። ስለዚህ እንደዚህ አይነት መልእክት፣ በእውነቱ ትኩረታችንን እንድናስተካክል ይረዳናል። እዚህ የምናከናውነው ተግባር ምን ያህል አድማስ እንደሚያዳርስ አጉልተን ማሳየት አለብን። ኢልሃን በሚኒሶታ ምክር ቤት የሚያስመዘግቡት ውጤት ገና የሚታይ ይሆናል። ነገር ግን እስካሁን ያገኙት ትኩረት በሚኒሶታ መራጮች ብቻ የተወሰነ አለመሆኑን አሰድ ዛማል ያስረዳሉ። ይሄ በጣም ትልቅ ክንዋኔ ነው። ዛሬ እዚህ እያከናወነ ያለነውን ሁኔታ ዓለም በሙሉ እያስተዋለ ይመስለኛል። ለዚህም ነው ኢልሃን ኦማር አሁን በዚህ ታሪካዊ ጉዞአቸው በህዝብ የሚጠበቅባቸውን ሆነው መገኘት ከዋና ዋና ፈተናዎቻቸው አንዱ እንደሚሆን የሚናገሩ